አሜሪካውያን አዲሱን ወይም አዲሷን ፕሬዚዳንታቸውን የፊታችን ማክሰኞ እንደ አውሮፓውያኑ የዘመን አቆጣጠር ህዳር 8 2016 ዓ ምት ይመርጣሉ። የምጣኔ ሀብትና የውጭ ፖሊሲ ጉዳዮች ትልቅ ቦታ ቢኖራቸውም ታዲያ የህዝብ አስተያየት መለኪያዎች እንደሚጠቁሙት ግን ብዙዎቹ መራጮች ድምፃቸውን ለማን እንደሚሰጡ የሚወስኑት ስለ ሁለቱ ዋና ዋና እጩ ተፎካካሪዎች ዲሞክራቷ ሂላሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ የየገለ ባህሪ ወይም ጠባይ ባላቸው አስተያየት ጭምር ተመስርተው ይሆናል። የአሜሪካ ድምጹ የብሔራዊ ጉዳዮች ዘጋቢ ጂም መሎን የጮዎችን ባህሪ በዘንድሮ የምረጡኝ ዘመቻ ላይ እንዴት ገኖ እንደቆየ የሚተለትን ዘገባ አሰናቷል። ቆንጂት ታየ ወደ አማርኛ መልሰዋለች። መስታወት ታቀርበዋለች። በመጨረሻዎቹ የምርጫ ቀናትም ሁለቱ ውጩ ተወዳዳሪዎች ሂለሪ ክሊንተንና ዶናልድ ትራምፕ አንዳቸው የአንዳቸውን ችግር በመንቀስ ላይ አተኩረዋል። የፌዴራሉ ምርመራ ቢሮ ኤፍቢአይ ሚስስ ክሊንተን የውጭ ጉዳይ ሚኒስተር በነበሩበት ዘመን የግል ኢሜይል ማደራጃ ሰርቨር አጠቃቀማቸውን እንደገና እንፈትሻለን ማለቱ ታማኝነታቸው ላይ ያለውን ጥያቄ እንደገና ግንባር ጉዳይ እንዲሆን አድርጎታል። ትራምፕም ጎሽ እጄ ላይ ጣለልኝ ብለው የሂላሪ ስህተት የተባለውን ሁሉ አንድ በአንድ መምዘዙን ተያይዘውታል። ይህ ከወተር ጌት ወዲህ ከባዱ ወይም ግዙፉ የፖለቲካ ቅሌት ነው። የዚህን ፍርድ አንድ ቀን የምናይበት ሩቅ አይደለም። ውጤቱን ሁሉም በጉጉት ይጠባበቃል። ክሊንተን በበኩላቸው በቀሯቸው ጥቂት ቀናቶች ራሳቸውን በመከላከል ላይ ቢገኙም የተፎካካሪያቸውን የባህሪ ያለመረጋጋትና ጉድለት ደጋግሞ ማንሳቱን ግን ቀጥለዋል። ዶናልድ ትራምፕ በሕዝባችን ላይ ፍራቻ መንዛቱን ዲሞክራሲያችንን ያለ አግባብ መጎሸሙንና ለአሜሪካ ታላቅ አስተዋጽኦ ያደረጉትን ሁሉ ተራ በተራ በማንቋሸሽ መዝለፉን ተያይዞታል። ሁለቱም የፕሬዝዳንት እጩ ተወዳዳሪዎች በዋናነት በዩናይትድ ስቴትስ የመጣኔ ሀብት ላይ በውጭ ፖሊሲና በስደተኞች ጉዳዮች ላይ ማተኮር ይጠበቅባቸው ነበር። ነገር ግን የዚህ አመቱ የምረጡኝ ዘመቻ ከነበረው የተለየ ነው የሚሉት የፖለቲካ መምህሩ ማትዳሌክ ናቸው። ይህ ዘመቻ በቀዳሚነት በተወዳዳሪዎቹ የየግል ምግባርና ባህሪ ላይ ያተኮረ ሆኖ ቆይቷል። እንደማስበውም ይህ ሁኔታ ተጠናክሮ የሚቀጥል ይመስላል። ይህ ንትርክ ጨርሶ የሚቆምም አይመስልም። በሚያስገርም ሁኔታ ከዚህ ቀደም እንደነበረው የምረጡኝ ዘመቻዎች የፖሊሲ ጉዳዮችን አግዝፎ አላሳየንም። ሚሲስ ክሊንተን የፕሬዝዳንትነት ወንበሩን ቢይዙ ይታመኑ ይሆን የሚሉ ብዙ መራጮች መኖራቸውን የሕዝብ አስተያየት ግምገማዎች ያሳያሉ። በዚያው አንጻር ዶናልድ ትራምፕ ባህሪያቸው የማይጨበጥ መሆኑ ለፕሬዝዳንትነት ብቁ አይደሉም የሚሉት ደግሞ የሂላሪን መታመን ከሚጠራጠሩት በላይ ቁጥራቸው ይበልጣል። ታዲያ የሁለቱ እጩዎች የባህሪ ጉድለት ተብሎ በህዝብ ዘንድ የተያዘው አስተያየት ነው በምረጡኝ ዘመቻው ዋና ትኩረት ሆኖ የቆየው። የዌስት ቨርጂኒያ ዩኒቨርሲቲ ተንታኝ ፓትሪክ ሂኪ እንደሚሉት ይሄን እንደሚመስለኝ ሁለቱም እጩዎች በብዙሃኑ አሜሪካውያን ዘንድ ያልተወደዱበት በመሆኑ ከአሜሪካ ፕሬዚዳንታዊ ምርጫዎች በሙሉ በጣም ለየት ያለ ነው ማለት የሚቻል ይመስለኛል። በተለምዶ ሕዝቡ አንዱን እጩ ነው እንጂ ሁለቱንም አይመቹኝም ሲል አይታይምና በምረጡኝ ዘመቻው ወቅት የባህሪ ጉዳይ ትልቁ ትኩረት ሆኖ ቆይቷል። ትራምፕ በሁለተኛው ፕሬዝዳንታዊ ክርክር ላይ ክሊንተንን በኢሜሎቹ ጉዳይ ወጥረው ይዘዋቸው ነበር። በምርጫው አሸናፊ ሆኜ ከወጣሁ ጠቅላይ አቃቤ ሕጌን፣ በል አሁን ልዩ አቃቤ ሕግ መድብና ትመርመር ብዬ ነው የማዝብሽ። በሶስተኛው ክርክራቸው ላይ ደግሞ ሂለሪ ክሊንተን ተራቸውን ትራምፕ ስለ ሴቶች በተናገሩት ላይ አነጣጥረዋል። ዶናልድ ሴቶችን ማዋረድ ትልቅ የሚያደርገው ይመስለዋል። ክብራቸውን፣ የግል ማንነታቸውን እየተነሳ ያዋርዳል። እንዲህ ያለው ድርጊት እንዴት እንደሚጎዳ ደግሞ የማታውቅ ሴት የትም ቦታ ያለች አይመስለኝም። ታዲያ ጮቹ በባህሪ ጉዳይ በዚህ ደረጃ ቢጣለዙም የውኋላ ኋላ ውጤቱ የሚወሰነው መራጮች በሚያደሉበት ተወዳዳሪ ላይ ነው። ከዚህ ቀደም ከነበረው ረጅሙና ከፋፋይ የሆነው ይህ የዘንድሮ የምረጡኝ ዘመቻ የፊታችን ማክሰኞ ዕለት ቢጠናቀቅም ለበርካታ አሜሪካውያን መራጮች ግን ቀኑ ርቆባቸዋል።